ቫይስ ኦፍ አሜሪካ። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የስልጣን መልቀቂያ ጥያቄ ድንገት የመጣ አለመሆኑን የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ገለጡ። ሚኒስትሩ ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ የጠቅላይ ሚኒስትሩ ጥያቄ ራሳቸውን ብቻ እንጂ ካቢኔያቸውን የሚመለከት አለመሆኑንም ጠቁመዋል። ሶሎሞን አባተ አነጋግሯቸዋል። ዶክተር ነገሪ ሌንጮ የኢትዮጵያ የመንግስት ኮሚዩኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር፣ ጤና ይስጥልኝ። እንደምናመሽ እንደምናመሽ። እግዚአብሔር ይመስገን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሥራ መልቀቂያ ጥያቄ ማስገባታቸው ታውቋል። በዚህ ላይ የኢትዮጵያ መንግስት በመንግስት ደረጃ በካቢኔ ደረጃ የሚያውቀው ነገር ምንድን ነው? እርስዎ መቼም በሚኒስትርነትዎም የካቢኔው አባልም ነዎትና እንግዲህ ይሄ ዜና ትክክል ነው? ክብር ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስራ መልቀቂያ አስገብተዋል። ይህ ማለት ግን አሁን ስራ አቁመዋል ማለት አይደለም። በሀገሪቷ ሕገ መንግስት መሰረት፣ እንዲሁም ደግሞ ሀገሪቷን የሚመራው ፓርቲ የራሱ አሰራር አለው። በዛ መሰረት ይቱ ጠቅላይ ሚኒስትራችን ለብሔራዊ ድርጅታቸው አስገብቷል ከዛም ደግሞ ለኢህአዴግ ስራ አስፈጻሚ ኮሚቴ በማስገባት ይህን ተቀባይነት አግኝቶ ለወደፊት ደግሞ እንደዚሁ ሂደቱን ጠብቆ የኢህአዴግ ምክር ቤት ውሳኔ መሰረት ወደ ፓርላማ ሄዶ አስፈላጊው ሂደት ይቀጥላል ማለት ነው። ስለዚህ ይሄ እንዲሁ በአንድ ሌሊት የመጣ ጉዳይ አይደለም። እንደምታወቀው የኢህአዴግ ሀገሪቷን የሚመራው መሪ ፓርቲ ባለፈው ለአስራ ሰባት ቀናት ጥልቅ ውይይት ካደረገ በኋላ እያንዳንዱ አራቱ ብሔራዊ ድርጅት ውስጣቸውን እንዲፈትሹ አቅጣጫ ያስቀመጠበት ሁኔታ አለ። አራቱም ብሔራዊ ድርጅቶች በሀገሪቷ ውስጥ ያለውን ሁኔታ በመፈተሽ ለወደፊት ደግሞ የተሻለ ሁኔታ እንዲፈጠር አቅጣጫ በተቀመጠው መሰረት ሁሉም ስራውን እየሰራ ነው የቆየው። ስለዚህ አሁን ኢህአዴግ ህዝቡ ለሚያነሳው ለየትኛውም ጥያቄ ተገቢ ምላሽ እንዲሰጥና የሀገራችን የተጀመረው እድገት የሀገር ልማት ተጠናቀው የሚቀጥልበት የሀገር ሰላም በተሻለ ሁኔታ የመረጋገጥበት ሁኔታ እንዲፈጠር መወሰድ ያለባቸው እርምጃዎች እንዲወሰዱ አቅጣጫ ተቀምጦ ነበረ። እንግዲህ ክቡር ጠቅላይ ሚኒስትራችን በኢትዮጵያ ታሪክ ለመጀመሪያ ጊዜ ማለት ይቻላል በፈቃደኝነት ኃላፊነታቸውን ለመልቀቅ መጠየቃቸው፣ ይሄ በሀገሪቷ ታሪክ ትልቅ ነገር ነው ማለት ይቻላል። ምክንያቱም ዲሞክራሲ መገለጫው ተግባር ነው። ስለዚህ ስልጣን የያዘው ግለሰብም አጠቃላይ ፓርቲ የሀገሪቷ ህዝብ ድምፅ በመስማት ችግሮች ደግሞ መፍትሄ እንዲያገኙ በመወሰን ለህዝብ ቅድሚያ ለሀገር ሰላም ቅድሚያ መስጠት ትልቅ ነገር ነው እና ይሄ ፓርቲ ውስጥ ያለው ዴሞክራሲ እና መሪዎች ለሀገር ያላቸውን ፍቅርና ለህዝብ ያላቸውን ክብር የሚያሳይ ስለሆነ ሂደቱን ጠብቆ የሚሆነውን ደግሞ እናያለን ማለት ነው። ዶክተር ነገሪ እንግዲህ እንደገለጹልኝ እርስዎ እንደው ድንገት ብድግ ብለው ያደረጉት ውሳኔ አለመሆኑን ጠቆም አድርገውልኛል። ይሄ ማለት አቶ ኃይለማርያም ደሳለኝ ተገፍተው ነው ማለት ነው ስልጣናቸውን እንዲለቁ የተደረገው? በገዛ ፈቃዳቸው ከሚለው ቅባት ውጭ አይደለም። እንደዛ ማለት ሳይሆን ያው ዝርዝሩን እሳቸውም ፓርቲውም ወይ ደግሞ የኢህአዴግ በግልጽ ያስቀምጣል። አስፈላጊው ዝርዝር የሂደቱን ጠብቆ የምንሰማ ሆኖ መነሻው ካላትም ነው። ሀገሪቷ ውስጥ የነበሩትን ሁኔታዎች እናያለን። ኃላፊነት የሚሰማው ተጠያቂነት የሚሰማው መሪ የሚያደርገውን ነው ያደረጉትን እዚህ ተገብቶ አይደለም ማለት ነው፣ አሁን ባለን መረጃ በሌላ አካል ተገፋፍቶ አይደለም። እሺ፣ መልካም እንግዲህ፣ የህዝብ ግፊት ነው ያሉትንም እንደው ለማንሳት ፈልጋለሁኝ። አቶ ኃይለማርያም ወደዚያ ሰለሞን፣ አንድ ነገር ይኸውልህ የምን አንዳንድ ነገሮች ትክክለኛ ያልሆነ ትርጉም እንድትሰጣቸው አንፈልግም። ይህንን ጉዳይ በተመለከተ ማንም ኢትዮጵያዊ ዜጋ ሀገር ውስጥ የሚሆን ውጪ ያለው ኢትዮጵያዊ ዜጋ እንደሚያየው ባለፉት ሁለት ዓመታት በኢትዮጵያ ውስጥ ብዙ ሁኔታዎች እንደነበሩ የሰው ህይወት ጠፋ እንደነበረ እንዲሁም ደግሞ ንብረት ወድም እንደነበረ ዜጎች ሲፈናቀሉ እንደነበረ እናውቃለን። እንግዲህ ይህን ለማስተካከል ብዙ እርምጃዎች ሲወሰዱ ቆይቷል። ኃላፊነት በመውሰድ እነዚህ ችግሮች በእኛ አመራር ህክመት ነው የመጣው ብሎ መሪው ፓርቲ በተደጋጋሚ መግለጫ ሲሰጥ ነበር። መግለጫውን ተከትሎ ደግሞ ትልልቅ እርምጃዎችን እየወሰደ ነው። አሁንም ቃል እንደገባው እርምጃዎችን እየወሰደ እየቀጠለ ነው ያለው። ስለዚህ ግፊት በምንልበት ጊዜ ሀገር ውስጥ ያለውን ሁኔታ የሚያይ መሪ ሌላ ግፊት አለ ብሎ ትርጉም መስጠት አስፈላጊም አይደለም። ምክንያቱም የሰው ህይወት ማለት ቀላል አይደለም። እነዚህ ሁኔታዎች መቆም አለባቸው። ይህንን ለማስቆም ደግሞ የማይወሰድ እርምጃ የለም ማለት ነው። ምክንያቱም ይሄ በህዝብ የተመረጠ ፓርቲ ነው፣ በህዝብ የተመረጠ መንግስት ነው፣ በህዝብ የተመረጠ መሪና አመራር ነው ያለን እና ሁኔታዎችን በዚህ ሁኔታ ነው መረዳት ያለብን። አንደኛ ህዝቡ ራሱ ሲያነሳቸው የነበሩ ጥያቄዎች አሉ። እያንዳንዱ ብሔራዊ ድርጅት፣ እያንዳንዱ የክልል አመራር ከነሱ የሚጠበቀውን እርምጃ እየወሰዱ ነው ያሉት እና ለሀገራችን ሰላም፣ ለሀገራችን ልማት፣ ለሀገራችን ዲሞክራሲ ግንባታ ህዝባችን ትክክለኛ የሚገባውን መልካም መስተዳደር እንዲያገኝ አመራሮቻችን በራሳቸውም ላይ እየወሰኑ የህዝቡን ጥቅም በማስቀደም መፍትሄ ለማግኘት የሚወሰዱ እርምጃ ጃዎች እንደሆኑ መረዳት አስፈላጊ ነው። ዶክተር ነገሪ ለመሆኑ የጠቅላይ ሚኒስትር ኃይለማርያም ስልጣን ለመልቀቅ ጥያቄ ማቅረብ ካቢኔውን የሚመለከት ነው? ካቢኔውን አብሮ ነው የሚለቀው ወይስ ብቻቸውን ነው የሚሄዱት? አሁን እኔ ሂደቱን ነገር ያለው እኮ ምናልባት ይሄ ጉዳይ አዲስ ስለሆነ ነው ትንሽ ሰውን የሚያደናግረው እንጂ ስራ ለማልቀቅ ከተጠየቀ በኋላ ወዲያውኑ ስራ አቁሞ ሄዳሉ ማለት አይደለም። እንደዛ ነው የሚለው፣ ዜናውም እንደዛ ነው ያለው። ተራር መሰረት የሚቸዲበት ሁኔታ አለ። ለምሳሌ የኢህአዴግ ሊቀመንበር የሚመርጠው ምክር ቤቱ በሚሰበሰብበት ጊዜ ከዚህ በፊት ሲደረግ እንደነበረው በምክር ቤቱ የሚመረጥበት ሁኔታ አለ። ያ ደግሞ ካልፈለገ አስቸኳይ ስብሰባ የሚጠራበት ሁኔታ አለ። በመደበኛ የሚገናኝበት ሁኔታ አለ። በዛ ሂደት ሁኔታዎች ሁሉ የሚያስፈልጉት ቦታቸውን የሚይዙበት ሂደት ነው የሚኖረው ማለት ነው። ስለዚህ አሁን ስራቸውን እየሰሩ ነው። ሂደቱን ጠብቆ ደግሞ አስፈላጊ ሁሉ ይደረጋል ማለት ነው። እስከ መቼ ድረስ ሲሆን ምናልባት ይሄ የጠቅላይ ሚኒስትሩ ጥያቄ እንደተንጠለጠለ የሚቆየው አስፈላጊ ሆነ ከተገኘ አስቸኳይ ስብሰባ በመስራት ምክር ቤቱ የኢህአዴግ ልቀውን ወንበር የሚመርጥበትና ጠቅላይ ሚኒስትር በህጉ መሰረት ህገ መንግስታችን መሰረት የሚሰይምበት ሁኔታ ይኖራል። ያንን ደግሞ አሁን መረጃ ውጊ ላይ ስላልደረስን ያንን ብንጠብቀው ይመስለኛል።